ሰላም ለእናንተ ይሁን ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል ግል ያለመነቃት መብትን መንቃት ሕገ መንግስቱ በአንቀጽ ሃያ ስድስት የሚያስቀምጠው በጣም ጠንካራ ፕሮቴክሽን ነው። ለህዝብ ጥቅም ተብሎ ይህንን ማድረግ የሚያስከትለው በጣም ጠንካራ የሆነ የህዝብ ጥቅም ጀስቲፋይ ካልተደረገ በስተቀር ያለመነካት የግለሰቦችን መብታቸውን የሚነኩ ነገሮችን በግለሰብ ደረጃም በሚዲያ አማካኝነትም ሊሰራጭ እንደማይገባ በማህበራዊ ሚዲያ የሚፈጸሙ ወንጀሎችን ለመቆጣጠር የወጡ ህጎች ምን ያክል ተፈጻሚ ናቸው ስንል ባለሙያዎችን ያነጋግረናል። በምሽቱ ይደመጣል። ሌሎች ጉዳዮችም የተካተቱበትን የሚተካተቱበትን መሰናዶው ሀብታሙ ስዩም እመራለሁ። ንጉሱ ታምሬ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁ እንድታመሹ አስቀድመን እንጋብዛለን። ወደ ቀዳሚው መሰናዶን እንሻገር። ማህበራዊ ሚዲያን ጨምሮ በኢንተርኔት አማካኝነት የሚፈጸሙ ወንጀሎችን ለመከላከል በፍትሐ ብሔርና በወንጀለኛ ህጉ ከተቀመጡት ህጎች በተጨማሪ የጥላቻ ንግግርና ሐሰተኛ መረጃ አዋጅ እንዲሁም የኮምፒውተር ወንጀል አዋጅና የመሳሰሉትን አጽድቃለች። ሆኖም በርካታ ተንታኞች በኢትዮጵያ ማህበራዊ ሚዲያ ስነምህዳር ውስጥ የሚሰራጩ ሐሰተኛ መረጃዎች፣ የጥላቻ ንግግሮችና ሌሎች ወንጀሎች እየጨመሩ ስለመሄዳቸው ይናገራሉ። አዋጆቹ ሀሳብን በነጻነት የመግለጽና መረጃን የማግኘት መብትን ከመጋፋት ውጭ የህብረተሰቡን ደህንነት መጠበቅ እንዳልቻሉም ይከራከራሉ። ይህንን አስመልክታ ስመኝሽ ቆየ ከህግ ባለሙያዎች ጋር ተነጋግራለች። በመቀጠል ዘገቡ ይቀርባል። በማህበራዊ ሚዲያ የሚሰራጩ የሐሰት ዜናዎችና የተሳሳቱ መረጃዎች በኢትዮጵያ ውስጥ ለሚታዩ የተለያዩ የፖለቲካ ውጥረቶች፣ ግጭቶችና የንጹሐን ሰዎች ግድያዎች አስተዋጽኦ አድርገዋል። ከዛም ባለፈ ማህበራዊ ሚዲያው በዜጎች ስነ ልቦናዊ፣ ምጣኔ ሀብታዊና ማህበራዊ መስተጋብሮች ላይ ጉዳት እያስከተሉ ያሉ መረጃዎችን በስፋት ማሰራጨታቸው የሚያሳስብ ደረጃ ላይ መድረሱን ባለሙያዎች ይገልጻሉ። ዩቲዩብን ጨምሮ በፌስቡክ፣ በቴሌግራም፣ በትዊተር፣ በቲክቶክና በሌሎች የማህበራዊ ሚዲያዎች እንዲሁም የበይነ መረብ ገጾች የሚሰራጩ ሐሰተኛ መረጃዎችን እና የጥላቻ ንግግሮችን ጨምሮ ማናቸውም ከስነ ምግባር ያፈነገጡ የእምነት ነጻነትን የሚጻረሩ እና የግለሰቦችን መብት የሚጋፉ መረጃዎች ወንጀል መሆናቸውን የህግ ባለሙያዎች ይገልጻሉ። አቶ ሰለሞን ጎሹ የህግና የኮሚኒኬሽን ባለሙያ ሲሆኑ፣ በተለይ በኢንተርኔት አማካኝነት የሚፈጸሙ ወንጀሎችን ለመከላከል የወጡ አዋጆችን በማርቀቅ ሂደት ውስጥ ተሳትፈዋል። ግል ያለመነጋት መብትን መንካት ህገ መንግስቱ ራሱ በአንቀጽ ስድስት የሚያስቀምጠው በጣም ጠንካራ ፕሮቴክሽን ነው። ለህዝብ ጥቅም ተብሎ ይህንን ማድረግ የሚያስከትለው በጣም ጠንካራ የሆነ የህዝብ ጥቅም ጀስቲፋይ ካልተደረገ በስተቀር ያለመነካት፣ የግለሰቦችን መብታቸውን የሚነኩ ነገሮችን በግለሰብ ደረጃ በሚዲያ አማካኝነትም ሊሰራጭ እንደማይገባ የሚደነግጉ ወይም ያንን የተላለፈ የሚያስከትላቸው ቅጣቶችን የሚደነግጉ ግጋቶች ኢትዮጵያ በአግባቡ አላት። አቶ ሰለሞን እንደሚሉት ኢትዮጵያ በበይነ መረብ የሚፈጸሙ ወንጀሎችን በህግ ተጠያቂ የሚያደርጉ የፍትሀ ብሔርና ወንጀለኛ መቅጫ ህጉን ጨምሮ የተለያዩ የህግ ማቀፎች አሏት። ነገር ግን ህጎቹ በየቦታው የተሰባጠሩ መሆናቸውና ህብረተሰቡም ስለ ህጎቹ በቂ መረጃ ለማግኘቱ ለአፈጻጸም አስቸጋሪ አድርጓቸዋል። ለምሳሌ ከግለኝነት ወይም ካለመነካት መብት ጋር የተገናኙ ወንጀሎች በወንጀለኛ መቅጫ ህጉ ሊጠየቁ ይችላሉ። ከዛ በተጨማሪ ግን በማህበራዊ ሚዲያ አማካኝነት የሚፈጸሙ ወንጀሎችን ለመከላከል ከወጡ ህጎች አንዱ የመገናኛ ብዙሀን አዋጅ መሆኑን አቶ ሰለሞን ያስረዳሉ። ለምሳሌ በኢንተርኔት አማካኝነት አገልግሎት የሚሰጥ የመገናኛ ብዙሀን ሶስት ነገሮችን ሊያሟላ ይገባል። አንደኛ፣ ህጋዊ ድርጅት ሊኖረው ይገባል። ሁለተኛ፣ እነዛን ስራዎች እነዛን ኤዲቶሪያል ውሳኔ የሚሰጥበት መዋቅር ወይም ስትራክቸር ሊኖረው ይገባላል። ሶስተኛ፣ እነዛን አገልግሎቶች በኢንተርኔት አማካኝነት አገልግሎቱን የሚሰጥ ከሆነ የበይነመረብ መገናኛ ብዙሀን የሚለውን ያሟላል ማለት ነው። እሱ አሟልቶ ከኢትዮጵያ መገናኛ ብዙሀን ባለስልጣን ጋር የሰርቲፊኬት ጉዳይ ይመጣል ማለት ነው። እነሱን ያሟላ አካልን ነው ሬጉሌት የሚያደርግ ተቋማዊ ነው እንጂ የግለሰቦችን ሀሳብን በነጻነት የመግለጽ መብታቸውን የሚገለገሉ ሰዎች ላይ የመከታተል የለውም። ነገር ግን የሞኒተሪንግ ስራ ይሰራል። ለምሳሌ የመገናኛ ብዙሀን ባለስልጣን በመገናኛ ብዙሀን ወይም በኮሚኒኬሽን ጉዳይ ላይ መንግስት አድቫይስ ስለሚያደርግ የፖሊሲ ጉዳዮችንም እነሱን ነገሮች በተጓዳኝ ያደርጋል። በማህበራዊ የብዙሀን መገናኛ ዘዴዎች በሚሰራጩና ጥላቻ በሚታጨቅባቸው መልእክቶች የሚደርሱ ግጭቶችን ለማስቆም ሲባል በ2012 ዓ ም በህዝብ ተወካዮች ምክር ቤት ጸድቆ ስራ ላይ የዋለው የጥላቻ ንግግር እና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣው አዋጅ ሌላው በማህበራዊ ሚዲያ የሚሰራጩ ጎጂ መረጃዎችን ለማስቆም የወጣ ህግ ነው። አቶ ሰለሞን እንደሚሉት ይህ አዋጅ በህጋዊ መንገድ ለተመዘገቡ መገናኛ ብዙሀን ብቻ ሳይሆን በግለሰቦች ለሚሰራጩ ሀሰተኛ ወይም ጎጂ መረጃዎችም ያገለግላል። ሀሰተኛ መረጃ ተብሎ በህጉ ትርጉም የተሰጣቸውን ጉዳዮች ጥሰው ጉዳት ያስከተሉ ማንኛውንም አካል ነው። ለመገናኛ ብዙሀን ተብሎ የወጣ ህግ አይደለም። ነገር ግን የሀሰተኛ መረጃ ወይም ደግሞ የጥላቻ ንግግር አሰራጭተው የሚገኙ በዚህ አዋጅ የወንጀል ተጠያቂነት ይኖርባቸዋል። ሌላው በ2016 ዓ ም የጸደቀው በኮምፒውተር የሚፈጸሙ ወንጀሎች አዋጅ ነው። ዋናው ትኩረቱ ብሔራዊ ደህንነት ወይም ናሽናል ሴኪሪቲ የሚለውን ጉዳይ ለመጠበቅ በሚል ነው የወጣው። ስለዚህ ለሰብአዊ መብት ድንጋጌዎች ወይም ደግሞ ልዩ ኤክሰፕሽንስ በቂ ትኩረት አልሰጠም በሚል በእኛ ቡድን ተዘጋጅቶ የነበረው ረቂቅ ሁለቱን በብሔራዊ ጸጥታና በግለሰቦች የሰብአዊ መብት ጥበቃ መካከል ባላንስ ለመፍጠር ሁለቱንም ያጣጣመ እንዲሆን ተደርጎ ረቂቅ ቀርቦ ነበር። የዛሬ በሶስት ዓመት እንግዲህ ከመረጃ ነጻነት አዋ አዲሱ ረቂቅ ጋር አብሮ ለፍትህ ሚኒስትር ቀርቦ ነበር። ፍትህ ሚኒስትር በወቅቱ በሌሎች በርካታ አዳዲስ ሕጎች እየወጡ ስለነበር ተጨማሪ ውይይት ይደረግበት በባለ ድርሻ አካላት ብሎ ነበር ያኔ የያዘው ወደ ካውንስሎች ሚኒስትር ሳልሄደም ፍትህ ሚኒስትርም ያንን ረቂቅ አስቀምጦ በእጁ እንደቆመ ነው ያለው። በማህበራዊ ሚዲያ ላይ ከሚፈጸሙ የስም ማጥፋትና የግለሰብን መብት የሚጋፉ ወንጀሎች በተጨማሪ በአሁኑ ሰዓት ኢትዮጵያ ውስጥ ለፖሊስ ራስ ምታት የሆነው ወንጀል ደግሞ በበይነ መረብ ወይም ኦንላይን ባንኪንግ የሚፈጸመው ስርቆትና ግለሰቦችን ኢኮኖሚያዊና ማህበራዊ ቀውስ ውስጥ እየከተተ የሚገኘው ቤቲንግ ወይም ውርርድ መሆናቸውን የኢትዮጵያ ፌዴራል ፖሊስ ቃል አቀባይ ጀይላን አብዲ ይገልጻሉ። ሞባይል ባንኪንግ አሰጋሪ የሆነ ነው አንዱ። ሁለተኛ ደግሞ ይሄ ቁማር የሚጫወቱበት ቁማርም አለ፣ በሱ የሚበሉ አሉ። ለምሳሌ በዚህ ግሩፕ ውስጥ ግቢ ይሉሻል። የተለያዩ አፕሊኬሽኖች አሉ። በቴሌግራም ግሩፕ ያደርጉና ከዛም በኋላ የተወሰነ ይቃ በርካሽ ይሸጡልሻል ከሸጡልሽ በኋላ አንቺ አሁኑ ጨምሬሽ እንድትጫወቺ እያጓጉሻል። ከዛም በኋላ ትልቅ ብር ስትልኪ ስልካቸውን ይዘጋሉ። እንደዚህ አይነት ወንጀሎች በጣም እየተበረከቱ ነው ያሉ። ከዲፋሜሽኑ በላይ ምክንያቱም ድፋ ኢንፎርሜሽን ግለሰቡም ራሱ መከላከል ይችላሉ። ግለሰቡም ከሱ ሰውየውን ተጠያቂ ማድረግ ይችላል። በማህበራዊ ሚዲያ አማካኝነት የሚፈጸሙና የማህበረሰብን ደህንነት አደጋ ላይ የሚጥሉ ወንጀሎችን ለመከላከል የወጡት ሕጎች ወጥ ሆነው አንድ ቦታ ባይኖሩም፣ አቶ ሰለሞን እንደሚሉት በተለያየ ማዕቀፍ ውስጥ ሆነውም ወንጀል ሲከሰት ለማስቆም በግለሰቦች ወይም በፍትህ ሚኒስቴር ክስ መቅረብ ይኖርበታል። በወንጀል ከተከሰተ በወንጀል ጉዳይ ላይ መንግስትን ወክሎ ክስ የሚያቀርብ ጉዳይሽን የሚከታተል ቢያው መስሪያ ቤት አለ። አቃቢ ሕግን ያቀፈው የፍትህ ሚኒስትር ነው ዋነኛው አካል። ነገር ግን የተለያዩ ኤጀንሲዎች በተለያየ ልዩ ጉዳይ ላይ ኃላፊነት ደግሞ ይሰጣቸዋል። እነዛ ተቋማት ለምሳሌ እንደ ኢንሳ ኦር ሌሎች ተቋማት ከፍትህ ሚኒስትር ጋር በጋራ ዲል የሚያደርጉባቸው የተለያዩ ሱብጀክት ማተሮች ሊኖሩ ይችላሉ። ግን አቃቢ ሕግ በራሱ ተነሳሽነት ጉዳዮች ሲሆን ሸት አድርጎ ወንጀል አድራጊዎችን ተጠያቂ እንዲሆኑ ያደርጋል። አንዳንድ ግን የተለዩ ወይም ደግሞ በተፈጥሯቸው በጣም ፐርስናል የሚባሉ ግለኝነት መብት ጋር ያለመነካት መብት ጋር በጣም የተገናኙ አንዳንድ ጉዳዮች ቅሬታ ሲቀርብ ብቻ አቃቤ ህግ የሚያንቀሳቀሳቸው ጉዳዮች አሉ። በርካታ የሰብአዊ መብት ተከራካሪዎች ግን የጥላቻ ንግግርንና ሀሰተኛ መረጃዎችን ለመቆጣጠር የወጡት ህጎች ዜጎችን ከጥቃት ከመጠበቅ ይልቅ የስጋት ምንጭ መሆናቸውን ነው የሚናገሩት። እንዲያውም በተቃራኒው የመናገር ነጻነትን ለመደፍጠጥና የተለየ ሀሳብ ያላቸውን ሰዎች በማስፈራራት ጸጥ ለማሰኘት ዓላማ እየዋሉ መሆናቸውንም ገልጸው ይከራከራሉ። በማህበረሰብ ውስጥ በማንኛውም መንገድ ወንጀል ሲፈጸም የመከታተልና ለሕግ የማቅረብ ኃላፊነት የተጣለበትን ፖሊስ እየፈተኑ ካሉ ወንጀሎች መካከል አንዱ በቴክኖሎጂ በመታገዝ የሚፈጸሙ ወንጀሎች መሆናቸውን ፖሊስ ያምንበታል። ፖሊስ የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ፖሊሶችን እስከ ውጭ ሀገር ድረስ ልክ አሰልጥነን ደግሞ ኮሪያ፣ በቻይና እዚህ ዙሪያ በተለይ በሳይበር ክራይም ዙሪያ እንደ ስልጠና እንዲያገኙ አድርገን በነዚህ በሶሻል ሚዲያ ላይ በህዝብ ላይ የሚደርሰውን አደጋ ለመከላከል የሐሰተኛ መረጃ እየተሰራጨ በዚህ መንገድ ህዝብን ከህዝብ ጋር የሚያጋጩ በተለያዩ መንገድ የሚሰሩትን ለመቆጣጠር እንድንችል ስልጠና ወስደዋል። ስለዚህ በዛ መሰረት ፖሊስ የያዘ መረጃ ወንጀልም እያጣራባቸው ያሉ ሰዎች ግለሰቦች አሉ። ያም ሆኖ ግን ህብረተሰቡ በማህበራዊ ሚዲያ የሚፈጸሙ ወንጀሎች ወንጀል መሆናቸውን አውቁና ያንን ለመከላከል የወጡ ህጎች እንዳሉ ተረድቶ ክሶችን ወደ ፖሊስ የማቀረቡ ልምድ አለ ወይ ስንል ላቀረብንላቸው ጥያቄ አቶ ጄላንድ ሲመልሱ ጉዳት የደረሰበት ሰው ይከሳል። ለምሳሌ ሳያቅ አንድ ሰው እንደዚህ አይነት ቀረፃ የተካሄደበት ትዳር የፈረሰበት ወይም ትዳሩ ጉዳት ላይ የወደቀበት ሰው ካለ ኢንዲቪዥዋልም ማመልከት የሚችልበት ወንጀል አለና ስለዚህ በግለሰብ ደረጃም አመልክቶ እነዛ ሰዎች ተጠያቂ ማድረግ ይችላል። እንግዲህ የወጡ ህጎች በሙሉ ህዝቡ ያውቃቸዋል ተብሎ ነው የሚገመተው እና በየጊዜው ደግሞ ኤክስፐርቶች እያስተማሩ ነው ያሉት። ምክንያቱም የኢትዮጵያ ህግ በተለያየ ቦታ ተበታትኖ ነው የሚገኝበት ሁኔታ ስላለ ህብረተሰቡ ያንን ሁሉ ያውቃል ብለን ከገመትንም አስቸጋሪ ስለሆነ፣ በየጊዜው ግን የህግ እውቀት ህብረተሰቡ እንዲኖረው በሬዲዮ በቴሌቪዥን እያስተማርን ነው ያለን። በማህበራዊ ሚዲያ ተፈጽመው ወደ ህግ የተወሰዱ ጉዳዮች አልፎ አልፎ ይሰማሉ። አቶ ሰለሞን እንደሚሉት አብዛኞቹ በስም ማጥፋትና በመሳሰሉት ወንጀሎች ክስ ተመስርቶባቸው ወደ ህግ የሚወሰዱ ወንጀሎች በእርቅ እንዲጠናቀቁ እንደሚደረጉ ይገልጻሉ። አንዳንድ ያስተዋልኳቸው በማህበራዊ መገናኛ ብዙ ላይ ለምሳሌ ወደ ፍርድ ቤት ለማስኬድ ጠበቃ ቀጥረው ይህንን ጉዳይ ሲጀምሩ በርክ የተደመደሙ የነበሩ ኮንቴንቶችን ድሊት ለማድረግ ግለሰቡ ተስማሙ የሚሉ በአንዳንድ ዘገባዎችንም አይተናል። እሱ ላይ ያለውን ክላሪቲ ማስተማሩ ጎን ለጎን መምጣት አለበት። ያንን የማስተማር ስራ ግን ሌሎቹን እንዲማሩ ዲተረንስ ኢፌክት እንዲኖረው ሌሎቹም ላይ እንዲህ አይነት ጥያቄነት ይኖርብኛል ብለው እንዲታቀቡ ለማድረግ በመንግስት አንዳንድ በጣም ከበድ ያለ ጉዳት ያደረሱ እንዲህ አይነት ተሰ ሰዎችን በቀጥታ በማምጣት የማስተማር ሂደት አንድ ማድረግ አለበት ብዬ ነው አድቫይዝ ማድረገው። ማህበረሰቡም ሆነ የህግ አስፈጻሚዎች በኮምፒውተር አማካኝነት የሚፈጸሙ ወንጀሎችን አውቀው ራሳቸውንም ሆነ ማህበረሰቡን ከአደጋ እንዲጠብቁ ግንዛቤ የማስጨበጥ ስራዎች በስፋት መሰራት እንዳለባቸው አቶ ሰለሞን ይመክራሉ። የሐሰተኛ መረጃና የጥላቻ ንግግሩን ህጉ ሲወጣ በርግስ በኩል ፖሊሶችን፣ አቃቢችን፣ ዳኞችን ለዛ የማዘጋጀት ባሉት ጉዳዮች ላይ ምክክር የማድረግ ነገር ተጀምሮ በነበረበት ጥሩ አጋጣሚ ነው። ይሄ ኮንፍሊክቱ የመጣው ኮንፍሊክቱ ከመጣ በኋላ የመንግስትን ፕራዮሪቲ የእነዚህን ተቋማት ቅድሚያ የሚሰጡበትን ነገር ስለቀየረ ባለፉት ሁለት ዓመታት በዚህ ረገድ የተሰሩ ስራዎች በጣም እዚህ ግባ የሚባሉ አይደሉም። የተነሱም ጉዳዮች በትክክል ለፍርድ ቤት ቀርበው ልባ ስርዓት ያገኙ ጉዳዮች ብዙ አይደሉም። የቴክኖሎጂው በየጊዜው ተለዋዋጭነት ወንጀሎችንም እንዲራቀቁ እያገዘ መሆኑን የሚገልጹት አቶ ጄላይንም ፖሊስም በቴክኖሎጂው ታግዞ ሕብረተሰቡን በተሻለ መልኩ ለመጠበቅ ጥረት እያደረገ መሆኑን በምሳሌ ያስረዳሉ። እያንዳንዱ ሕብረተሰብ በፍጥነት ወዲያውኑ ለፖሊስ ማመልከት የሚችል ሲቲዘን ኤንጌጅመንት የሚባል አፕሊኬሽን አሁን በቅርብ ጊዜ ጉግል ፕሌይ ስቶር ላይ ተግባራዊ ሆነው ሕብረተሰቡ ከፖሊስ ጋር ተገናኘ የሚፈጠረው ወንጀል ሁሉ የሚያሳውቅበት መንገድ እየተፈጠረ ስለሆነ በጣም እየዘመነ ነው ያለው አለ ኢትዮጵያ ፌዴራል ፖሊስ። ኢትዮጵያ ማህበራዊ ሚዲያን ጨምሮ በበይነ መረብ አማካኝነት የሚፈጸሙ ወንጀሎችን ለመከላከል የቆዩና አዲስ የጸደቁ ህጎች ቢኖሯትም የጥላቻ ንግግርና ጉዳት አድራሽ ሀሰተኛ መረጃዎችን መቆጣጠር ግን እስካሁን አለመቻሏን ባለሙያዎች ይስማሙበታል። ግለሰቦች መብታቸው ሲነካ ወደ ሕግ እንዲመጡ የሚያበረታቱ ትምህርቶችና አስተማሪ የሆኑ የሕግ ቅጣቶች ሊኖሩ እንደሚገባም መክረዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን አመሰግናለሁ። በዩናይትድ ስቴትስ ራሳቸውን የሚያጠፉና ራሳቸውን ለማጥፋት የሚሞክሩ ወጣቶች ቁጥር በከፍተኛ መጠን እየጨመረ መሆኑን የአሜሪካ የበሽታ መከላከያና መቆጣጠሪያ ማዕከል ሲዲሲ መረጃ ያሳያል። አመለካከቱና ድርጊቱ በተለይ እድሜያቸው ከ10 እስከ 24 ዓመት በሆኑ ጥቁር ወጣቶች ዘንድ በዝተው እንደሚታይ በመረጃዎች ተገልጸዋል። የዘር መድለው፣ የኢኮኖሚ ችግር፣ ድህነት፣ የትምህርት ዕድል እጦት፣ የጤና አገልግሎት ተደራሽ አለመሆኑና ሌሎች ማህበራዊ ችግሮች የወጣቶችን ራስን የማጥፋት መንስኤ እንደሆኑ ተመላክተዋል። የላስቬጋሱ ዘጋቢያችን ፍሬው ብሸት በከተማዋ በሚኖሩ ትውልድ ኢትዮጵያውያንና ኤርትራውያን ዘንድ እየጨመረ የመጣውን የራስን ሕይወት በገዛ እጅ የማጥፋት ችግር አስመልክቶ የሚመለከታቸውን አካላት አነጋግረዋል። ተከታዩን ዘገባም ልኮልናል። በኔቫዳ ግዛት ላስ ቬጋስ ከተማ ውስጥ ራሳቸውን የሚያጠፉ ሰዎች ቁጥር እያሻቀበ እንደሆነ የከተማዋ ፖሊስ አባላትና ተቋማት ይገልጻሉ። ቁጥሩ በጥናት ባይረጋገጥም የዲያስፖራ ዓለም አቀፍ የምክር አገልግሎት ተቋም ሥራ አስኪያጅ አቶ ግርማ ዘይድ በአንድ ዓመት ጊዜ ውስጥ ብቻ አስራ አንድ ግለሰቦች ራሳቸውን ማጥፋታቸውንና ሀያ ሰባት የሚደርሱት ደግሞ ራሳቸውን ለማጥፋት ሙከራ ማድረጋቸውን ለአሜሪካ ድምፅ ተናግረዋል። አሁን በቅርቡ የሞተችው ያረፈችው የአስራ አራት ዓመት ልጅ በሰማው በጣም በጣም ልቤ ተነካ። ከሱ ወይት ግን እዚህ ቢሮ ውስጥ ቢያንስ ቢያንስ ከሀያ እስከ ሀያ ሰባት የሆኑ ቤተሰቡም ሆነ ልጆች ራሳቸውን ለማጥፋት የሞከሩ የጭንቅላት ጉድለት ያላቸው ስላለ እሱን እሱን ጠንጥነን እርዳታ ለመፈለግ ላይታች እያልኩ ነው። እንደ አቶ ግርማ በላስቬጋስ የራሳቸውን ሕይወት ለማጥፋት የሚሞክሩ ወጣቶች ቁጥር እየጨመረ የመጣው በወላጆችና በልጆች መካከል ያለው ግንኙነት በመላላቱና በተለይ በማህበራዊ የትስስር ገጽ አማራጮች ልጆች ከሚሸከሙት በላይ መረጃ እንዲደርሳቸው ማድረጉ ነው። ቤተሰብና ልጅ የማይጣጠሙበት አስተዳደጋችንም እኛ ያላገኘነው ልጆቻችን ያግኙ በማለት ሙሉ በሙሉ ልቅ አድርገንም አሳድገን ልንሆን እንችላለን። በማናውቀው ምክንያቱም አስተዳደጉን በዲሲፕሊንና ስኪ ምንድነው ብሎ እንደልባቸው አይቶ ማያውቁትን ስንከፍል፣ ስንገዛላቸው ዋና የገንዘብን ጥቅም አያውቁትም። ትልቁ ችግሩ ያው ንግግሩ ጠፋ። እና አንድ ሌላው ደግሞ በአሁኑ በአዲሱ ሀያ አንደኛው ሴንቸሪ ይሄ ሶሻል ሚዲያ የሚባል እያጠፋ ነው ልጆቻችንን ከአባትና ና ከእናት ከአጎት ከአክስት ከአያት ጋር መነጋገር ትተው ወደ ሚዲያው ሆኗል። እና ይሄ ሴልፎ ነው። ድሮ የሁለት አመት ልጅ ሲያለቅስ ጡጦች ሰጠው ነበረው የአንድ አመት ዛሬ ሴልፎን ነው ምንሰጠው። በዚህ ውስጥ ግን ምን ያህል አደገኛ ካርቱን ተብሎ ራስ መገዳደል በጎራዴ እሱን ሁሉ እናሳያቸዋለን። በዓለም አቀፍ ደረጃ በየአመቱ ቢያንስ ሰባት መቶ ሺህ ሰዎች ራሳቸውን እንደሚያጠፉ የዓለም ጤና ድርጅት መረጃ ያሳያል። ይኸውም በእያንዳንዱ ቅጽበት አንድ ሰው ራሱን ያጠፋል ማለት ነው። ተቋሙ እንደ አውሮፓውያን አቆጣጠር በ2019 ያሰባሰበው መረጃ 77 ከመቶ የሚሆነው ራስን ማጥፋት ዝቅተኛና መካከለኛ ገቢ ባላቸው አገራት ውስጥ እንደሚከሰት ይጠቁማል። ከቅርብ ጊዜያት ወዲህ በርካታ ኢትዮጵያውያንና ኤርትራውያን በግል መኖሪያ ቤታቸውና አፓርትመንታቸው ክፍሎች ውስጥ ሞተው መገኘታቸውን የላስ ቬጋስ ፖሊስ ሰርጀንት ዋድ ማሪ ለአሜሪካ ድምፅ ያስረዳሉ። ምን ያህል ሰዎች ራሳቸውን እንዳጠፉ እርግጡን አላውቅም። ነገር ግን በተለይ በኮቪድ-19 ወረርሽኝ፣ በኢኮኖሚ ችግርና በመሳሰሉ ምክንያቶች ቁጥሩ በጣም ጨምሯል። እዚህ አካባቢ ደግሞ የትምህርት ስርዓቱ ከፍተኛ ብልሽት እንዳለባቸው ከሚጠቀሱት መካከል በመሆኑ ትልቅ ችግር አለብን። አሪ አክለው በላስ ቬጋስ ሰዎች ራሳቸውን ለማጥፋት ተጋላጭ የሚያደርጓቸውንና የሚገፋፏቸውን ምክንያቶች ያስረዳሉ። ለአእምሮ ጤና ክብካቤ የሚሆን እርዳታ የለንም። ስለዚህ ሰዎች ራሳቸውን ለማጥፋት ሲነሳሱ ሌላ መፍትሄ ስለማይታያቸው ራስን ማጥፋት የመጨረሻ አማራጭ ያደርጋሉ። ዋናው ነገር ራሳቸውን ለማጥፋት እንዳይነሳሱ የሚያስፈልጋቸውን እርዳታ ማግኘት የሚችሉበትን ሁኔታ ማመቻቸት ይገባል። የላስ ቬጋስ ሜትሮፖሊታን ፖሊስ ባልደረባው ሪያን ረፈርቲ የቤተሰብን ድጋፍ ማጣትና ማህበረሰባዊ ትስስሩ መላላቱ ራስን ለማጥፋት ከፍ ያለ አስተዋጽኦ እንዳለው ያብራራሉ። በዋናነት ራስን ለማጥፋት የተጋለጡ ሰዎች የሚደርስላቸው ሰው የሌላቸው ናቸው። ጉዳያቸውን ገልጸው የሚያወያዩት ቤተሰብ ወይም የማህበረሰብ ክፍል የሌላቸው ችግራቸውን በሱስ ወይም በሌላ ነገር ለመጫንና ለማላከክ ይሞክራሉ። ለቤት ክራይ የሚከፍሉት ሲያጡ፣ ቤተሰባቸውን መመገብ ሲሳናቸው፣ ወይም ቤት ንብረታቸውንና መኪናቸውን ሲያጡ ፊታቸውን የሚያዞሩት ወደ አልኮልና ሱስ አስያዥ ንጥረ ነገሮች ነው። እነዚህ ደግሞ ራስን የማጥፋት አይነተኛ መነሳሻዎች ይሆናሉ። ማሪ በተለይ በላስቬጋስ በርካታ ሰዎችን ለተስፋ መቁረጥ እየዳረጉ ከሚገኙ ተግዳራቶች መካከል ቀዳሚው የኢኮኖሚ ቀውስ የፈጠረው የኑሮ ውድነት እንደሆነ ይጠቁማሉ። ቁልፍ ምክንያት ከሚባሉት መካከል የቤት ዋጋ ይገኝበታል። እንደሚታወቀው የቤት ክራይና የነዳጅ ዋጋ ጣሪያ ነክተዋል። ያ ደግሞ ሌሎችም ወጪዎች እንዲያሻቅቡ ያደርጋል። አንድ ጥሩ ደመወዝተኛ የነበረ ሰው የዛሬ ስድስትና ስምንት ዓመት ሲያገኝ በነበረው ገቢ ነው ዛሬም የሚኖረው። የገንዘቡ አቅም ግን በመጋሸቡ ቀድሞ ከሚያገኙት አንድ አራተኛውን ብቻ ነው አሁን የሚያገኙት። ሰዎች በጉድለታቸው ማህበረሰባቸው ሊደግፋቸው ይገባል። ዋናው ችግር ግን ኢትዮጵያን ጨምሮ ልዩ ልዩ ባህል ካላቸው ማህበረሰብ የሚመጡ ሰዎች እንዴት እርዳታ እንደሚጠይቁ አለማወቃቸው ነው። አልኮልና የአደንዛዥ እሱስ ሌላው ራስን የማጥፋት ማህበራዊ ችግር እንደሆነ የአሜሪካ ድምፅ ያነጋገራቸው የላስቬጋስ ሜትሮፖሊስ ሰርጀንት ክሪስ ኮፕ ያብራራሉ። ሰዎች የአደንዛዥ እጽ፣ የአልኮል ወይም የሌሎች ንጥረ ነገሮች ሱስ ካደረባቸው በአካባቢያቸው መፍትሄ ሊያገኙ የሚችሉበት ነገር ቢኖር እንኳን እንዳይታያቸው ያደርጋቸዋል። ይህ ደግሞ ረዳት የማጣትን ስሜት ያመጣባቸውና ራስን ለማጥፋት ጭምር ይገፋፋሉ። ስለዚህ እኛ በዋናነት ሰዎች የአእምሮ ጤና አገልግሎት ከሚሰጡ አካላት ጋር እንዲገናኙ ነው የምናደርገው። ራስን ማጥፋት በድንገት የሚፈጸም ድርጊት አይደለም። በአመዛኙ ታስቦበትና ታቅዶ እንደሚከናወን ምናልባትም ሰዎች ራሳቸውን ለማጥፋት ስለሚችሉበት መንገድ ለረጅም ጊዜ ሊያስቡበት እንደሚችሉ ጥናቶች ያመለክታሉ። በላስ ቬጋስ ከተማ የአእምሮ ጤና ግንዛቤና ምክር አገልግሎት ኃላፊዋ ወይዘሮ በሌሊ ድርሳ ሰዎች ቀድመው በሚያሳዩት ምልክት ራስን ወደ ማጥፋት እያመሩ እንዳሉ ልንረዳ እንደምንችል ይናገራሉ። ሰዎች ብዙ ጊዜ ያወራሉ ሕይወታቸው እንዴት እንደጠሉ እና ተስፋ ቢስ ይሆናሉ። የነገን ሕይወት ሲመለከቱ ባልኖር ባልፈጠር ወይም ደግሞ ነገን ጨለማ አድርገው እንትን ይላሉ እና ብዙ ጊዜ ሲያወሩ ስናይ እንደ ጨዋታ ምናምን ከመተው ይልቅ አቴንሽን ብንሰጣቸው ጥሩ ነው። እኛ በባህላችን ብዙ ጊዜ ሰው ልጅ እኔ ብሞት ይሻለኛል ሲል፣ ኧረ በስመ አብ ብል እንደዚህ ነገር አታውራ ምናምን ነው የምንለው አይደለ ግን አንደኛው ኢንዲኬሽን ያ ነው። ሌላው ደግሞ የነበረ ሜንታል ሄልዝ የነበረ የአይምሮ የጤና ፕሮብ ብዙ ጊዜ ዲፕሬሽን ያለባቸው የአይምሮ ጭንቀት ያለባቸው ሰዎች ያንን የማረግ ነገር አላቸው እና እና ደግሞ ድራግ እና አልኮል ከተጨመረበት በጣም ደግሞ ስትረስፉል ላይፍ ሰዎች ሲገቡ እነዚህ እነዚዎች ተደራርበው ወደዛ እንትን ይላሉ እና ማየት ያለብን ነገር ባህሪው ሲቀየር፣ አንድ ሰው ከሚገባው በላይ ቁጡ ሲሆን ካየኸው ወይንም ደግሞ ቱማች እንቅልፍ ከተኛ ወይም እንቅልፍ ካጣ ወይም በቃ ከምታውቀው ባህሪ ወጣ የሆነ ነገር ያ ሰው ሲያሳይ መጠርጠር ጥሩ ነው። ራሳቸውን የሚያጠፉ ዜጎችን ሕይወት ለመታደግ ዋናውና ቀዳሚው መፍትሄ ሰዎች ስለአእምሮ ጤና ያላቸውን ግንዛቤ ማሳደግ እንደሆነ ባለሙያዎች ይስማሙበታል። በተለይ ወላጆች ልጆቻቸውን በቅርበት በመከታተልና በግልጽ በማነጋገር ችግሩን በቀላሉ መለየት እንደሚችሉ ወይዘሮ በለሊ ያስረዳሉ። ብዙን ጊዜ በተለይ ቲኔጀሮች፣ እንደዚህ ያንግ ቲኔጀሮች ራሳቸውን የሚያጠፉት የሚረዳቸው ሰው ሲያጡ ነው። ላይክ አንዳንድ ጊዜ ግሬዳቸው ላይ ነው ቤተሰብ የሚያተኩረው እና እሱን ትተን ሶሻል ላይፋቸው ጋር ጓደኛላቸው ወይ እነዚ ልጆች ትምህርት ቤት ሄደው ሲመጡ ምንድነው የሚሰማቸው ነገር መከታተል፣ ይህን ይሄንን አይተን ለማስቆም መሞከር በጭንቀትና በተስፋ መቁረጥ ውስጥ ለሚገኙ አማኞች መንፈሳዊ ፈውስ ትልቁ መፍትሄ ሊሆን እንደሚችል በላስ ቬጋስ ከተማ የደብረ ብስራት ቅዱስ ገብርኤል ቤተ ክርስቲያን አስተዳዳሪ አባ ወልደ ኢየሱስ አድማሴ ያስገነዝባሉ። የእምነት ተቋማትን በውጪ ለሚኖሩ አማኞቻቸው የምክር አገልግሎቶችን በመስጠት ሰዎችን ከድርጊቱ ለማዳን ጥረት ማድረግ እንዳለባቸው አባ ወልደ ኢየሱስ ይመክራሉ። ማናቸውም የሃይማኖት መሪ ሆነ በእኛ ብቻ ሳይሆን በሌሎች አብያተ ክርስቲያናትም በፕሮቴስታንትም በሙስሊምም በተለያዩ የእምነት ድርጅቶች እያለንበት ምዕመናኖቻችንን የምክር ስጦታ ማቅረብ ይኖርብናል ብዬ አስባለሁ። ምክር በጣም አስፈላጊ ነው። ከዚያ በፊት ግን ወላጆች ልጆቻቸው በትምህርት ቤትም ሆነ በተለያዩ ቦታ ላይ ክትትል ያደርጉ ያስፈልጋል። የዘርፉ ባለሙያዎችም በቤተሰብ አባላት መካከል ያለውን ግንኙነት ማሻሻልና ማህበራዊ መስተጋብርን ማጠናከር ሰዎች የአእምሮ ችግር ሲፈጠርባቸው በቀላሉና በወቅቱ ለመለየት ያስችላል ይላሉ። ጭንቀትን ጨምሮ ልዩ ልዩ የአእምሮ ጤና እክሎች ሲፈጠሩም ቸል ከማለት ወይም ከማግለል ይልቅ ወደ ሕክምና ተቋማት በመውሰድ እርዳታ እንዲያገኙ ማድረግ እንዳለባቸውም ባለሙያዎቹ አሳስበዋል። ለአሜሪካ ድምፅ ዘገባ ፍሬው ውብሸት ላስ ቬጋስ። ጋቢና ቪኦኤ ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት፣ አድማጮቻችንና ተመልካቾቻችን። በመቀጠል ደግሞ ወደ ምዕራባዊቷ አፍሪካ ሀገር ጋና እናቀናለን። በኤሌክትሪክ ኃይል የሚሰሩ መኪኖች የአየር ብክለትን ይቀንሳሉ፣ የአሽከርካሪዎችን ወጪም ይቆጥባሉ። አፍሪካ ውስጥ ግን ባለው ወጥነት የሌለው የኤሌክትሪክ ስርጭት ምክንያት ለስኬት ከፍተኛ ተግዳሮት ሆኗል። በጋና የመኪና ባትሪ ቅያሬ አገልግሎት ላይ የተሰማሩ የቴክኖሎጂ ተቋማት ለዚህ መፍትሔ እያቀረቡ ነው። ስናኑት ውርድ ከአክራይላ ከሆን ዘገባ በመቀጠል እናስደምጣችኋለን። ሊንዳ ማርት ያደገችው ከሞተር ብስክሌቶች ፍቅር ጋር ነው። ሞተር ብስክሌቶች ለወንዶች ብቻ የተተዉ ናቸው የሚለውን የተሳሳት አመለካከት መገዳደር ወትሮውንም እንደፈለገች ትናገራለች። ይሁን እንጂ ለመጀመሪያ ጊዜ ሞተር ብስክሌት ማሽከርከር ለጉዳት ሊዳርጋት ተቃርቦ ነበረ። በዚህ ምክንያት ሙከራዋን አቆመች። እግራችሁ ላይ ወይንም ደግሞ የሆነ የአካላችሁ ክፍል ላይ ጉዳት ሊያገኛችሁ ይችላል። በጭስ ማውጫው በኩል ሞተር ብስክሌቱ ላይ ስትወጡና ስትወርዱ ሊጠብሳችሁ ይችላል። የኤሌክትሪክ ሞተር ብስክሌቶች በጋዝ ከሚሰሩት በተሻለ ለማሽከርከር እንደሚቀሉ ትናገራለች። ይገጥማት የነበረው ተግዳሮት ሞተር ብስክሌቱን በኃይል መሙላት እንደነበረም ታክላለች። እኛ በተሰማራንበት እቃ የማድረስ የስራ መስክ ከቤታችሁ ስትወጡ ኃይል ሞልታችሁ ስታሽከረክሩት የነበረው ሞተር ከተማ ውስጥ ስትንቀሳቀሱ ኃይሉን ቢጨርስ እንደገና ወደ ቤት ተመልሳችሁ መሙላት ይጠበቅባችኋል። አይጠበቅባችሁም። በምትኩ ሊንዳ ኃይል የጨረሱ ባትሪዎችን ከውፋ በተሰኘው የጋና ባትሪ ኩባንያ በአዲስ ለመተካት ችላለች። ሞተር ብስክሌቶች በአፍሪካውያን ህይወት ውስጥ ትልቅ ሚና አላቸው፣ በተለይ ውስን የመጓጓዣና የመንገድ መሠረተ ልማት ባለባቸው ስፍራዎች ሰዎችና ሸቀጦችን ለማጓጓዝ በእጅጉ ጠቃሚ ናቸው። የቴክኖሎጂ ልሂቃን የኤሌክትሪክ ሞተር ብስክሌቶች ለመንቀሳቀስ ቀላል ከመሆናቸው በተጨማሪ ከመደበኛ ሞተር ብስክሌቶች ጋር ሲነጻጸሩ የሚያስከትሉት የአየር ብክለትም ያነሰ እንደሆነ ይገልጻሉ። የዓለም ባንክ እንደሚለው ከሰሃራ በታች ከሚኖሩ ህዝቦች ግማሹ የኤሌክትሪክ ኃይል ሽፋን አያገኙ ሽፋን የሚያገኙትም ቢሆኑ ታዲያ በኤሌክትሪክ ተሽከርካሪዎች ከፍተኛ ዋጋ ይፈትናሉ። የኮፋ ኩባንያ መስራች ኤሪክ ኒጋርድ እንደሚናገሩት በምዕራቡ ዓለምም ሰዎች በተመሳሳይ ችግር እየተፈተኑ ነው። ሰዎች 11 ሰዓት ላይ ወደ ቤታቸው ተመልሰው መኪናቸውን በኃይል ሲሞሉ ይታያችሁ። ይሄ የኤሌክትሪክ ፍላጎትን በከፍተኛ ሁኔታ ይጨምራል። ይህ በበኩሉ አሁን ባለው የአፍሪካ የኃይል ስርጭት ስርዓት ላይ ጫና ስለሚጨምር ፍሬያማ አይሆንም። በምትኩ የኮፋ ኩባንያ ባትሪዎች ከፀሐይና ከብሔራዊ ቋት የሚገኘውን ኃይል ያከማቻሉ። ተጠቃሚዎች በማናቸውም ሰዓት ኃይል የጨረሱ ባትሪዎቻቸውን በመዲናዋ በሚገኙ ቅርንጫፎች በመሄድ መቀየር ይችላሉ፤ በብሔራዊው የኃይል ቋት ላይ ጫና ሳይፈጥሩ ማለት ነው። ከሁለት ዓመታት የሥራ ጊዜ በኋላ ኮፋ በየቀኑ 200 ባትሪዎችን ለመቀየር ችሏል። ኒጋርድ፣ በድጋሚ እነዚህ ባትሪዎች በየትኛውም ስፍራ ለጥቅም የሚውሉ የኃይል ጥቅሎች አይነት ናቸው። ኩፋ ባትሪዎቹ ብሔራዊ የኃይል ስርጭት ሲቋረጥ ለቤት ዕቃዎችና ለኃይል ማመንጫዎች ጭምር አገልግሎት ሊሰጡ እንደሚችሉም ይናገራሉ። እኒህ ባትሪዎች ኃይልን ወደ ብሔራዊው የኃይል ማከማሻ በመገበር የጋናን ኤሌክትሪክ ኃይል ኩባንያ የማገዝ አቅም እንዳላቸውም አክለዋል። ኤሪክ ኒጋርድ በድጋሚ የጋና ኤሌክትሪክ ኃይል ኩባንያ አቅርቦት በተቋረጠበት የአክራ ክፍል ነው ያላችሁ እንበል፣ እኛ ቀጠናዊውን ስርጭት በመደገፍ ኃይል ከእኛ ጣቢያ ማቅረብ እንችላለን። ከውፋ ዘውትር ኃይልን ተደራሽ በማድረግ የኤሌክትሪክ ተሽከርካሪዎችን አፍሪካ ውስጥ በፍጥነት በማላመድ ረገድ ቴክኖሎጂው አጋዥ እንደሚሆን ተስፋ አድርገዋል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። የነገሰ ይበለን።